ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል። ሰላም ጠናስጥልን የተከበራችሁ አድማጮቻችን እንደምን አላችሁ? ይህ ለእናንተ መራርጠን የምናቀርብላችሁ ድንቅ ድንቅ የሆኑ መዝሙሮችን ደግሞ የምንጋብዝበት የመዝሙር ምርጫ ክፍለ ጊዜያችን ነው። ዛሬም ደግሞ የተለያዩ መዝሙሮችን መራርጠን ይዘንላችሁ ቀርበናል። ለዛሬ ደግሞ እንግዳ አርገን መዝሙሮቹን የምንጋብዛችሁ የወንድማችን ኪሩቤል ማን ያዛሃልን መዝሙሮች ይሆናል። ወደ መጀመሪያው መዝሙር በምናመራበት ጊዜ እረኛዬ አይተኛም በእጁ መዳፍ ላይ ቀርጾኛል ያዕቆብ አምላክ ጌታ አምላክ ሆኖኛል የሚለውን ግሩም ድንቅ የሆነውን መዝሙር እንጋብዛቸዋለን። እንግዲህ በዚህ መዝሙር ውስጥ ክርስቶስ ኢየሱስ እረኛችን እንደሆነ ሁል ጊዜ እንደማንቀላፋና እንደሚጠብቀን፣ ሐሳቡም ለእኛ መልካም እንደሆነች የሚወሳበት መዝሙር ነው ሐሳቡ ካሳቤ እንኳን ቢርቅ ያ በእርሱ ያለው ሐሳብ ይበጀኛል እያለ ይዘምራል። ይህን እንግሩም ድንቅ የሆነውን መዝሙር በመስማት በረከት እንድታገኙ እየጋበዝን መዝሙሩን እናሰማቸዋለን። ማሰብ ከምችለው ልገምት ከምጥረው ለእኔ ያለን Ave che can be but you made up like a song yeah i go i'm like a guitar i'm like oh no linga hasa hasa bin kwan birik yabersu yano yebengya My dream is ከክሩቤል መዝሙር የምንጋብዛችሁ ሁለተኛው መዝሙር ደግሞ ባርኮቴን እቆጥራለሁ፣ እዘረዝራለሁ፣ ያደረግህልኝን አውቄአለሁ። ወደ ልቤ ጓዳ በሞገስ ገብተሃል፣ ባልወደድኩህ ጊዜ ቀድመህ ወደኸኛል። ምን ልበል፣ ምን ልናገር እያለ የጌታን ፍቅር የሚያወሳ ግሩም ድንቅ የሆነውን መዝሙሩን ኪሩቤል ያሰማናል እና መዝሙሩ አጋፔ ታላቅ ፍቅር ይላል እና ይህንን ግሩም ድንቅ ፍቅር መረዳት እንድንችል እግዚአብሔር ይርዳን። ይህንን ያስተዋልን እንድንሰማ እንጋብዛቸዋል።

ስም እኩያ የሌለው የምድር ዳርቻ ገልጾ ማይጨርሰው፣ በማለዳ በሌት ፊቱም ማይቀያየር፣ ባለብዙ ምህረት ፍቅር እግዚአብሔር። I'm a ታላቅ ፍቅር አጥንትን የሚሰብር የሕይወቴ ገዥ ላንግስህ ምስጋናዬን፣ ልስጥህ እንዳረሳው ጌተ ሰማኔን አስታውሰኝ ፍቅርህን የሚለው ደግሞ መዝሙር በሦስተኛ ደረጃ የምናቀርብላችሁ የክሩቤል መዝሙር ነው። አስታውሰኝ ቀራንዮን አስታውሰኝ ቀራንዮን እና እንግዲህ የእግዚአብሔር ፍቅር የበለጠ የሚገባን ስለኛ በቀራኒዮ መስቀል ላይ የፈሰሰውን ደሙንና የከፈለውን መስዋዕት ስናስተውል ነውና፣ ይህንን ለማስተዋል የሚያነሳሳውን ይህንን ግሩም መዝሙር Thank God. RONION በፍቅሩ አድኖኛል፣ ረዳት ባጣው ጊዜ አድኖኛል እያለ ደግሞ ስለ እግዚአብሔር ማዳን፣ ስለ ኢየሱስ ክርስቶስ ማዳን በፍቅሩ እንዴት እንደጎበኘንና እንዳዳነን የሚያወሳውን የኪሩቤል መዝሙር ደግሞ በመቀጠል እንጋብዛቸዋለን። እንግዲህ ግሩም ግሩም የሆነውን የጌታን ፍቅር እንድናስተዋል የሚቀሰቅሱ መዝሙሮች ናቸውና ያንን ፍቅሩን ወደ እኛ እንዲያመጣልን የጸለይን ይህንን መዝሙር ደግሞ እንድሰሙ እንጋብዛቸዋለን። በኃጢአት ውሰጠምኩ ከሰላም አምባራ በጣም ጠልቄ ገባው መውጣት እስኪሳነ ግን፣ የባህሩ ጌታ ጩኸቴን ሰማልኝከ So the painless her So sad and a ya. በመጨረሻ አማላጄ ክርስቶስ ኢየሱስ ከስም ሁሉ በላይ ስምህ ቅዱስ፣ ቀንና ሌት ተዋጃለ ልትከልለኝ ትቆማለህ የሚለውን መዝሙር በመጋበዝ የዛሬውን የመዝሙር ምርጫ ክፍለ ጊዜያችንን በዚህ መዝሙር እናጠናቅቃለን። ለሚኖራችሁ የመዝሙር ጥያቄ በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910 828182 ላይ በአጭር በጽሁፍ መልእክት ብትጠይቁን መዝሙር ምርጫችሁን ለማስተናገድ ዝግጁ ነን። እንግዲህ በሚቀጥለው ሳምንት ሌሎች መዝሙሮችን ይዘን እስከምንቀርብ ድረስ በመጨረሻ በጋበዝናችሁ በዚህ ግሩም ድንቅ መዝሙር ፕሮግራማችን እናጠቃልላለን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ሰና Amma na J Christos Jesus, kase mulubelai semeketus. Leit na geni te wajalle, le telle dey te koma le. Amma na J Christos Jesus. Se mundo bela se me quedos de tanta gente watchale let's tell the night to Jesus, que not go when I say. አለባይ ማነው! በፍርድ ወንበር ፊት ስቀምጥ ጠበቃይስ ማነው? ክፉ ስራዬ ሲደረደር ማምለጫዬ ማነው? የሱስ ክርስቶስ ክርስቶስ፣ ከስም ሁሉ በላይ ስምነው ቅዱስ። ሌትና ቀን ትዋጃለ፣ ልትከልለኝ ትቆማለ። ኢየሱስ ከስም ሁሉ በላይ